እንደምናመሸሽ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ፣ ጤና ይስጥልን። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሠራጨውን ቀጥታ ስርጭት ጀመርን። የዛሬውን ፕሮግራም ሰኞ መጋቢት 22 2006 ዓ ም ማለት ነው ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ፒት አድሊ ነው። በአጠቃላይ ስናየው መንግስትና ካራቱሪ ቢያንስ ጋምቤላ ውስጥ ባለ ስራ ጥሩ ግንኙነት ላይ አይደሉም። ፋና ግብረ ሰንበት የአዲስ አበባ ዩኒቨርሲቲ ባልደረባ ናቸው። ስለ መሬት ቅርምት ወይም ኪራይ ጉዳይ ዋሽንግተን ዲሲ ላይ በተደረገ አንድ ስብሰባ ላይ ከተናገሩት የተወሰደ ነው። ዝርዝር አለን። የኦፒዲዮ ሊቀመንበርም ናቸው። አሁን ያየኑ ከምክትል ጠቅላይ ሚኒስትርነታቸው ጋር ነው። የኦሮሚያ ፕሬዚዳንትነቱን ያየኑ እንዴት ነው? አብሮ ሜር ነው። ይህን የኦሮሚያ ክልል ስራ እየመሩ ያንን ስራ ደግሞ በአግባቡ መወጣት ስለማይችሉ በሳቸው ምትክ ሌላ ሰው እዛ ጋር መመደቡ የግድ ነው። የቀድሞ የኦሮሚያ ጤና ባለሥልጣን አሁን አሜሪካ ውስጥ የሚገኙት የኦሮሞ ጥናት ማኅበር ፕሬዚደንት ዶክተር ኢብራሂም ኤለሞ ናቸው። አዲሱን የኦሮሞ የኦሮሚያ ፕሬዚደንት ሙክታር ከድርን አስመልክቶ ከተናገሩት የተወሰደ ነው። ቃለ መጠይቃለን። አዲሱ ይጠይቃል ዶክተር ኢብራሂም ይመልሳሉ። አዲሱ ይጠይቃል ዶክተር ኢብራሂም ይመልሳሉ። አሁን ደግሞ እኔ አዲሱን ጠይቀዋለሁ። ዓለም አሁን ምን ትመስላለች አዲሱ? እንደምናመሻችሁ አድማጮች። ሶሎሞን ዓለም እንደሚከተለው በተለያዩ አካባቢ ያለ ሁኔታን የሚያንጸባርቀው ዜና ይገልጣታል። ትናንት እሑድ ሶማሊያ ውስጥ በተካሄደ አመፅ ቢያንስ ስምንት ሰዎች ሞተው ሌሎች 12 ያህል መቁሰላቸው ተገልጧል። ከሟቾች መካከል የሰባቱ ህይወት ያለፈው ከሞቃዲሾ 30 ኪሎ ሜትሮች ርቀት ላይ በምትገኘው አፍጎ ከተማ በደህንነት ጥበቃ አባሎች መካከል በተነሳ አለመግባባት መሆኑም ታውቋል። አንዲት የፖሊስ ተሽከርካሪ የከተማዋን ፍተሻ ጣቢያ በምታልፍበት ወቅት ጥበቃ ላይ የነበረ ወታደሮች ተኩስ መክፈታቸውን የአይን ምስክሮች ለቪኦኤ አስረድተዋል። ምስክሮቹ ጨምረው ለቪኦኤ እንደተናገሩት በተኩሱ ልውውጥ ሲቪሎች ሰለባ ሆነዋል። በሌላ በኩል ደግሞ አንድ የመንግስት ወታደር በጌዶ ክልል ቡርድ ሆቦ ከተማ ውስጥ በአንድ የንግድ መደብር ላይ ባነጣጠሩት ተኩስ ትናንት እሁድ በመገደሉ ተገልጧል። በዚህ ጥቃት ሌሎች አራት ሰዎች ቆስለዋል፣ ሦስቱ ሲቪሎች ናቸው። በሌላ የሶማሊያ ዜና የሶማሊያ መንግስት የበጀት ፍላጎቱን ለማደላደር የአገር ውስጥ ገቢውን በ50 ከመቶ ከፍ ለማድረግ መወሰኑን የገንዘብ ሚኒስትሩ ሁሴን አብዲ ሃላኔ አስታወቁ። ሚኒስትሩ ይህን ይፋ ያደረጉት ምክር ቤቱ ያጸድቀው ዘንድ የአገሪቱን ዓመታዊ በጀት ትናንት እሁድ ባቀረቡበት ወቅት እንደሆነም ተገልጧል። የገንዘብ ሚኒስትሩ ሚስትር ሃላኔ ለቪኦኤ የሶማሊኛ አገልግሎት በሰጡት ቃል ከአገሪቱ 218 ሚሊዮን ዶላርስ ዓመታዊ በጀት ገሚሱ ከአገር ውስጥ ገቢ የሚገኝ እንደሆነ ተናግረዋል። ገሚሱ ቀሪ በጀት ከወዳጅ አገሮች የሚገኝ መሆኑን የተናገሩት ሚኒስትሩ ይህም ከቱርክና ከኖሬ ከቱርክና ከኖርዌይ የሚገኘውን 25ና <imitation> 17 ሚሊዮን ዶላርስ ያካትታል ብለዋል። የሶማሊያ መንግስት የህዝብ ገንዘብ ያለ አግባብና በሙስና አባክኗል በሚል በቅርቡ በዓለም ባንክና በተባበሩት መንግስታት ድርጅት መተቸቱ ይታወሳል። የሩሲያው ጠቅላይ ሚኒስትር ድሚትሪ ሜድቬዴቭ ከፍተኛ ልኡካንን በመምራት ክራይሚያ ይገኛሉ። ሩሲያ ክራይሚያን ከጠቀለለች ወዲህ ያቺን አገር ለመጎብኘት ሜድቬዴቭ የመጀመሪያው ትልቁ የመንግስታቸው ባለሥልጣን ናቸው። የጉዞአቸው ዓላማ የሩሲያ ግዛት የሆነችው ክራይሚያ ከውሳኔ ህዝቡ ወዲህ ያለውን ሁኔታ በስብሰባ ለመወያየት እንደሆነም ተገልጧል። የሩሲያው ባለሥልጣን ወደ ክራይሚያ ያመሩት የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ትናንት እሁድ ፓሪስ ውስጥ ሩሲያ በብዙ ሺህ የሚቆጠሩ ወታደሮቿን ከዩክራይን ድንበር እንድታስወጣ ጥሪ ባደረጉ ማግስት መሆኑ ነው። ሚስተር ኬሪ የሩሲያ ወታደሮች በዚያ መኖር አካባቢው በፍርሃት ድባብ እንዲዋጥ አድርጓል ብለዋል። ሰሜን ኮሪያ በደቡብ ኮሪያ ውሃዎች ላይ አዳፍን የመተኮሷ ተገለጠ። ተኩሱ ዩናይትድ ስቴትስና ደቡብ ኮሪያ ለሚያደርጉት ወታደራዊ ልምምድ አጸፋ መሆኑን ሰሜን ኮሪያ ተናግራለች። ደቡብ ኮሪያም ዛሬ ሰኞ ወደ ሰሜን ኮሪያ ውሃዎች ላይ በመተኮስ የመልስ ምት ሰጥታለች። ባለስልጣናት በሰጡት ቃል የማናቸውም ተኩስ የብስ ላይ እንዳላረፈ በማንኛውም ወገን ሕይወት ላይ አደጋ እንዳልደረሰ ገልጠዋል። የደቡብ ኮሪያ ባለስልጣናትም አንዳንድ በድንበረው አካባቢ የሚገኙ ነዋሪዎች ለጥንቃቄ ሲባል ወደ ሌላ ስፍራ መዛወራቸውን ገልጠዋል። የዩናይትድ ስቴትሱ ጀኔራል ፖል ኬኔዲ ወታደራዊ ልምምዱ ከሶል ከተማ በስተ ሰሜን 360 ኪሎ ሜትር ላይ እንደሚካሄድና ምንም አይነት ፖለቲካዊ አንደምታ እንደሌለው ተናግረዋል። በመጨረሻም የታሊባን አማጺ ኃይሎች አንድ የምርጫ ተወዳዳሪን ሰሜናዊ አፍጋኒስታን ውስጥ ማፈናቸውን የአፍጋኒስታን ባለሥልጣናት ገለጡ። የሳርኢፑል ክፍለ ሀገር ገዢ አብዱል ጁባር ሀቅቢን ዛሬ ሰኞ ለጋዜጠኞች እንደገለጡት አገረ ገዢ ሁሴን ናዛሪ እና ቢያንስ ስድስት ያህል ደጋፊዎቻቸው የታገቱት ወደ ክፍለ ሀገሪቱ ዋና ከተማ በታክሲ በሚጓዙበት ወቅት ነው። አፍጋኒስታን በአሁኑ ወቅት የፕሬዚደንት ሀሚድ ካርዛይ ተተኪ የሆነ መሪ ለመምረጥ በሄደት ላይ መሆኗ ይታወቃል። በዚህ ወቅት ለአገሪቱ 34 ክፍላት ሀገር የምክር ቤቶች አባላት መምረጥም ይካሄዳል ተብሏል። ሰለሞን እንግዲህ ዓለማችን ይሄን ትመስላለች ሶስት ሰዓት ላይ ደግሞ ሰፋ ያለ የዓለም ክንዋኔን ይዤ እመለሳለሁ አድማጮች ደህና ምሽው አመሰግናለሁ አዲሱ እንግዲህ ዓለም ዛሬ ብዙ ባትግልም እንዳልከው ትንሽ ሞቅ ያለች ነገር ትመስላለች በየአካባቢው ከሰማነው ዜናህ እንዳልከው ከምሽቱ ሶስት ሰዓት ላይ ደግሞ በስፋት እንጠብቀሃለን። ይህ በ1431 መካከለኛ ሞገድ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አሁን ወደ መጀመሪያው ዘገባችን እናልፋለን። ባለፈው ሳምንት ማብቂያ አካባቢ የመሬት ቅርምትን ወይም ኪራይን የሚመለከት ስብሰባ ዋሽንግተን ዲሲ ላይ ተካሂዷል። የውይይቱ ዋና መነጋገሪያ ርዕስ የነበረው መሬት ነጠቃ ወይም መሬት ቅርምትና የመንደር ምስረታ በኢትዮጵያ ቆላዎችና ከዚያም ባሻገር የሚል ነው። ይህንን አንዳንዶች መሬት ቅርምት ወይም ነጠቃ የሚሉትን አጠራር የስሪቱ ደጋፊዎችና አራማጆች መሬትን ለልማት በኪራይ መስጠት ሲሉ ነው የሚጠሩት። በዋሽንግተኑ ዊልሰን ማዕከል በተካሄደው የትናንት ውይይት ላይ ከተገኙና የጥናትና የቅኝት ውጤቶቻቸውን እንዲሁም ሀሳቦቻቸውን ካካፈሉት ምሁራንና ባለሙያዎች መካከል በአዲስ አበባ ዩኒቨርሲቲ የሰላምና የጸጥታ ጥናቶች ን ኢንስቲትዩት መምህር ፋና ገብረሰንበት፣ በዊልሰን ማዕከሉ የእስያ መርሃ ግብር የደቡብና ደቡብ ምስራቅ እስያ ፕሮግራም ከፍተኛ ባለሙያ ማይክል ኩግልማን እንዲሁም በዊልሰን ማዕከል የአፍሪካ መርሃ ግብር ዋና ዳይሬክተር ሙንዴ ሙያንጓ ይገኙበታል። በእስያ ውስጥ የመሬት ኪራይን ወይም በሌላው አጠራር ቅርምቱን አሰራር በስፋት አራማጆች ከሆኑት ሀገሮች መካከል ካምቦዲያ፣ ኢንዶኔዥያ፣ ላኦስ እና ፊሊፒንስ ዋነኞቹ መሆናቸውን የጠቆሙት የዊልሰን ማዕከሉ ኩግልማን በእነዚህ ሀገሮች ውስጥ በእያንዳንዳቸው የአንድ አንድ ሚሊዮን ሄክታር ውል የተገባባቸው ኪራዮች መፈጸማቸው መሆናቸውን ጠቁመዋል። አፍሪካ ውስጥም እየተከናወነ ያለው ተመሳሳይ ነው ብለዋል። ብዙም ውጤቱ ወይም ስሜቱ እምብዛም የሚያስደስት አይደለም ብለዋል ኩገልማን። በብዙ አጋጣሚዎች ተጨባጭ የሆኑ የመፈናቀል ስጋቶች የተፈጸሙ በሰነድ የተያዙም የመፈናቀል አጋጣሚዎች አሉ። ለምሳሌ ያህልም የካምቦዲያን ልምድ ያነሱት ኩገልማን መዋለ ነዋይ አፍሳሾች ገበሬዎች ሰብል ያነሱባቸውና ለግጦሽ ይጠቀሙባቸው የነበሩ ማሳዎችን መጥረጋቸውን በእነዚህ ፕሮጀክቶች ምክንያትም ከሺህ በላይ ቤተሰቦች መጎዳታቸውን ባለአነስተኛ ይዞታ አራሾችን መሬቶቻቸው ያለካሳ መነጠቁን ተናግረዋል። ይህ አሰራር ደግሞ አፍሪካ ውስጥ እየታየ ነው ከሚሉት ጋር ተመሳሳይ በሆነ ሁኔታ ለጎሳና ሌሎችም ግጭቶች ሰበብ ሊሆኑ የሚችሉ ረመጦችን ማዳፈኑን፣ በሳዑዲ አረቢያ ኢንቨስትመንቶች ከውጭ በገፍ በሚገባ የስራ ኃይል ላይ ቅሬታ መኖሩን የዊልሰን ማዕከሉ ባለሙያ ተናግረዋል። እንደ ማሳያም ኢንዶኔዥያ ውስጥ እየታየ ያለውን የጎሳ ግጭትና የመገንጠል አዝማሚያ አንስተዋል። በአፍሪካ ያለውን የመዋዕለ ነዋይ ሁኔታ ከእስያ ጋር ኬግልማን ሲያነጻጽሩ የእስያ ነዋይ አፍሳሾች ከዚያው ከእስያ ሀገሮች የወጡ መሆናቸውን አመልክተዋል። በአፍሪካ ግን እስያውያን አሜሪካውያን አውሮፓውያንና ከሌሎችም የአፍሪቃ አገሮች የተሳቡ ኢንቨስተሮች ይገኛሉ። በዓለም ባንክ ግምት መሰረት በላቲን አሜሪካና በካሪቢያን ወደ 20 ሚሊዮን ሄክታር መሬት ለኪራይ እየወጣ መሆኑን ተናግረዋል። ኩግልማን ላቲን አሜሪካ ውስጥም እንደ አፍሪካ ሁሉ መሬት ነጠቃ ወይም ወረራና ማፈናቀልን ማፈናቀልንም የመሳሰሉ አድራጎቶች በተለይ ደግሞ ኮሎምቢያ ውስጥ መታየታቸውን ጠቁመዋል። ላቲን አሜሪካ አፍሪቃ ውስጥ ከሚታየው በግልጽ የሚለዩበት አሰራሮች አሉ። በመጀመሪያ ኢንቨስትመንቶቹ የዋሉት ከቀጥተኛ የመሬት ኪራይ ወይም ሽያጭ ይልቅ መሬት ከያዙ ኩባንያዎች ላይ ድርሻዎችን ማለት አክሲዮኖችን በመግዛት ላይ ነው። በሌላ በኩል ግን ከእስያ ጋር በሚመሳሰል ሁኔታ ነዋይ አፍሳሾቹ የአካባቢው ባለሀብቶች ወይም ኩባንያዎች መሆናቸውንም ኩግልማን አመልክተዋል። ላቲን አሜሪካ ውስጥ ያለው የመሬት ኪራይ ስሪት ግን በሌሎቹ እንደሚታየው በገፍ መፈናቀልን የመሳሰሉ ማህበራዊ ጫናዎች ወይም ጉዳትን ያላስከተለ መሆኑን፣ ቢያንስ እስካሁን ሲያስከትል አለመታየቱን የገለጹት ኩግልማን ይህም ቢሆን አነጋጋሪ ነው ብለዋል። ኩግልማን በቀድሞ ሶቪየት ኅብረት ሀገሮች የታየውን የመሬት ሽሚያና ቅርምት እንዲሁም የቻይናን ኢንቨስትመንት ለመሬት ፍለጋ መውጣት ዳሰዋል። ብዙዎቹ ስምምነቶች ወደ ተግባር እስኪገቡ ድረስ በግልጽ እንደማይታዩና ድብቅ ሆነው እንደሚቆዩ የተናገሩት ኩግልማን የደቡብ ኮሪያው ኩባንያ ዴዉ በአውሮፓውያኑ የዘመን አቆጣጠር በ2009 ዓ ም ከማደጋስካር መንግስት ጋር የገባው ግዙፍ ውል ሰውን ለአመፅ እንዳነሳሳውና አደባባይ ወጥቶም መንግስቱን እንደጣል አስታውሰዋል። ውሉም በአዲሱ መንግስት ተሰርዟል። በዚህም ዴው እንደ ጠላትና እንደ ጭራቅ ታይቷል። ከዚያም ወዲህ ዴው ራሱን በእንዲህ አይነት ግዙፍ የመሬት ውሎች ውስጥ አለማስገባቱን ጠቁመዋል ኩግልማን። የእርሱንም ፈለግ ሌሎች ብዙ ኮርፖሬሽኖች የተከተሉት መሆኑን አስረድተዋል። ዝናን የመሰለ ሀብት በንግድ ዓለም ውስጥ የለም የሚሉት ኩግልማን የተጠያቂነት መኖርም እጅግ አስፈላጊ ጉዳይ መሆኑን ይናገራሉ። ይህ ጉዳይ ወደ ኢትዮጵያ ይወስደናል። እነዚህን ስምምነቶች የሚፈርሙ መንግስት መንግስታት ኢንቨስተሮችን እያባረሩ ወይም እየገፉ መሆኑ ይሰማል። በእርግጥ አሉ ኩግልማን እኛ ከአሁን በኋላ እዚህ አንፈልጋችሁም ወይም ልናያችሁ አንፈልግም ይላሉ ማለት አይደለም። የውል ግዴታዎቻችንን መፈተሽ እንፈልጋለን ነው የሚሉት ግን ይህን የማለት አዝማሚያ እየታየባቸው ነው። ኢንቨስተሮቹም ግዴታዎቹን እያከናወኑ አለመሆኑን እያስተዋሉ ነው ብለዋል። ይህንን የሚመስሉ ነገሮች በአንዳንድ አጋጣሚዎች ጋምቤላ ውስጥ እየተፈጠሩ ነው፣ ከካራቱሪ ጋር ተያይዞ ከእነዚያ የእርሻ ፕሮጀክቶች ካራቱሪ የተወሰነ ገቢ ማስገኘት አለበት ተብሎ ታስቦ የነበረ ይመስለኛል። አሁን እንደሚገባኝ ግን እነዚያን ደረጃዎች ወይም የሚጠበቀውን አላሟላም። ምናልባት የሚላሉ ኩግልማን ካሩቱሪ ከኢትዮጵያ ሳይወጣ የሚቀር አይመስለኝም። ምናልባትም ሁሉም ፕሮጀክቶቹን ባይዘጋም፣ በተወሰነ ደረጃ እንቅስቃሴውን ሳያቋርጥ የሚቀር አይመስለኝም። አንዳንድ ካራቱሪ ከኢትዮጵያ ጋር የገባቸው ኮንትራቶች ሳይቋረጡ አይቀርም የሚባል ጭምጭምታ ይሰማል። እንዲህ አይነቱን አካሄድ ገንቢ ነው የሚሉት ኩገልማን ብዙ ጥቅም የማያፈሩ ኩባንያዎች ለቀው መውጣታቸውና በትርፋማ መተካታቸው ለማህበራዊ አገልግሎቶች መጠናከርም ለግብርናው ዘርፍ ማደግም አስፈላጊ መሆኑን ጠቁመዋል። ለማይክል ኩገልማን ንግግር መልስ እንዲሰጡ የተጠየቁት ፋና ገብረሰንበት የአዲስ አበባ ዩኒቨርሲቲው የካራቱሪ ውል በአውሮፓ ኢትዮጵያውያኑ የዘመን አቆጣጠር በ2009ና በ2010 ይፋ የተደረገ ጊዜ የተነገረው ካሩቱሪ 300 ሺ ሄክታር መሬት ሊይዝ እንደሆነ ሲሆን በሀገር ውስጥም በውጭም የተቃውሞ ድምፆች በመሰማታቸው የመብቶች ተቆርቋሪ ቡድኖችን ጨምሮ ያ መጠን በሁለት ሶስተኛ እጅ እንዲቀንስ ተደርጎ ካሩቱሪ አሁን የያዘው አንድ መቶ ሺህ ሄክታር መሆኑን ገልጸዋል። ይሁን እንጂ ውሉ ሲፈረም ከተሰጠው መቶ ሺህ ሄክታር ግማሹን ያህል ሲያለማ ቀሪው ሁለት መቶ ሺህ ሄክታር እንደሚለቀቅለት የሚደነግክ ሀሳብ ተካቶ እንደነበር አመልክተዋል። ሞር ዛን 5,000, 3,000 ሄክታርስ ኦፍ ላንድ ይሁን እንጂ እስካሁን ካራቱሪ ከአምስትና ከሶስት ሺህ ሄክታር መሬት በላይ ያለማ አይመስለኝም። አሁን አሁን እየሰማን ያለኑ ደግሞ መሬቱን ማረስ አትራፊ ሆነው ስላላገኙት ትራክተሮቻቸውንና ከባድ ማሽኖቻቸውን ለሌሎች የሀገር ውስጥ አነስ ያሉ ነዋይ አፍሳሾች ማከራየት ጀምረዋል። በዚህ ደግሞ ደስተኛ ያልሆነው መንግስት አድራጎቱን እየተቃወመ መሆኑን ፋና ገብረሰንበት ተናግረዋል። ጄኔራሊ ዩካን ሲ ዛት ዚ ጋቨርንመንት ን ካራቱሪ አር ኖት ኢን ጉድ ተርምስ። በአጠቃላይ ስናየው መንግስትና ካራቱሪ ቢያንስ ጋምቤላ ውስጥ ባለ ስራ ጥሩ ግንኙነት ላይ አይደሉም። በሌላ በኩል ግን ኦሮሚያ ክልል ውስጥ ባኮና ከአዲስ አበባ ወጣ ብለው ባሉ የአበባ ምርት ፕሮጀክቶቹ ላይ ጥሩ ውጤት እያሳየ መሆኑን ካራቱሪ ፋና መልክተዋል። ወደ ተከታዩ ዘገባ እናልፋለን። አሁን ከምሽቱ አንድ ሰዓት ከ14 ደቂቃ ነው። አዲስ አበባ ላይ አቶ ሙክታር ከድር የኦሮሚያ ፕሬዚደንት ሆነው ተመርጠዋል። ይህንኑ አስመልክተን ከአንድ የኢትዮጵያን ጉዳይ ከሚከታተሉ ምሁር ጋር ውይይት አድርገናል። በዩናይትድ ስቴትስ የኦሮሞ ጥናት ማህበር ፕሬዚደንት የሆኑት ዶክተር ኢብራሂም ኤሌሞ ናቸው እንግዳችን። እንደሚታወቀው አቶ ሙክታር ከድር በአሁኑ ጊዜ ካሉት አራት ምክትል ጠቅላይ ሚኒስትሮች አንዱ ናቸው፣ ወይም በምክትል ጠቅላይ ሚኒስትር ካሉ ሹማምንት አንዱ ናቸው። የኦህዴድ ሊቀመንበርም ናቸው። የሲቪል ሰርቪስና መልካም አስተዳደር ሚኒስትርም ናቸው። አሁን ደግሞ የኦሮሚያ ፕሬዚደንት ሆኑ። እንደዚህ የተደራረበ ሹመት ለአሰራር እያመጭ ይመስልዎታል? በአሁኑ ሹመት ምክንያትስ የምክትል ጠቅላይ ሚኒስትርነቱን ማዕረግ ቦታ እንደያዙ ሊቆዩ ያመቻቸዋል ወይስ ይለቃሉ? የሚል ነበር የመጀመሪያው ጥያቄ ለዶክተር ኢብራሂም የቀረበው። ይመልሳሉ። አቶ ሙክታር በኦፒዲዮ ውስጥ ካሉት ግለሰቦች ውስጥ ሴትና በእውቀትም በስነ ምግባርም በብዙ ነገር የተሻለ የሰው ነው ብዬ ነው የማስበው። በቅርብ ስለማውቃቸው ነው ያንን ማለት የምችለው። ከሲቪል ሰርቪስ ኮሌጅ በሕግ ስመረቁም ያው በልዩ ማዕረግ በወርቅ ነው ተመረቁት። ኢንቴሊጀንት የሰው ናቸው። በዛ ካየን በኦሮሚያ መንግስት ውስጥ የቴክኖክራት መንግስት ለመመስረት አትሊስት ስርዓቱ የሚለወጥ ከሆነ የተሻሉ ሰዎችን ወደ ክልል መንግስት እና ዞን ላይ ማምጣት ከቻሉ የተሻለ ነገር ሊያመጡ ይችላሉ ብዬ ነው የማምነው። ግን የኦሮሚያ ክልል ፕሬዚዳንት ሆኖ በጠቅላይ ሚኒስትር ቢሮ ውስጥ መስራት የምችሉ አይመስለኝም። ምክንያቱም በእኔ እምነት የኦሮሚያ ክልል ፕሬዚዳንት መሆን እሳችሁ አሁን ከያዙት ቢሮ ይሻለ ነው። ኤግዚኪቲቭ እንትን አለው፣ ፓወር አለው። አንዳንድ ሰዎች ወደ ታች እንደ መውረድ ሊያዙ ይችላሉ። ግን በኢትዮጵያ ውስጥ ከጠቅላይ ሚኒስትር ቢሮ ከመከላከያና ከውጭ ጉዳይ ሚኒስቴር ቀጥሎ ትልቁ ሆነ እንደሚመስለኝ የኦሮሚያ ክልል ፕሬዚዳንት ፓወር በጣም ትልቅ ነው። ከዚህ በፊትም በምክትል ፕሬዚዳንትነት የመርቷል። ግን የጠቅላይ ሚኒስትር ቢሮ ስልጣናቸውን መልቀቅ የግድ ይመስለኛል። ግን የኦፒዲዮ ሊቀመንበርም ናቸው እና አሁን ያየኑ ከምክትል ጠቅላይ ሚኒስትርነታቸው ጋር ነው የኦሮሚያ ፕሬዚደንትነቱን ያየኑ። የኦፒዲዮ ሊቀመንበርነቱስ እንዴት ነው? አብሮ መሄድ ነው ሁላቸውም። በዛ ሀገር እንደምታውቀው መለስም ለሀያ አመት የኢህአዴግ ሊቀመንበር እየሆኑ ነው ያን ነገር የጠቅላይ ሚኒስትር የመከላከያ ዋና አዛዥ እና እሳቸውም የኦፒዲዮ ሊቀመንበር መሆናቸው፣ በክልል ደረጃ የሚያዛቸው በአባዱላም ጊዜ በአለማየሁ አቶምሳም ጊዜ የኦፒዲዮ ሊቀመንበር እና የክልል ፕሬዚዳንት ሆኖ ሲያገለግሉ ነበር። የፓርቲ ሊቀመንበር በሳቸው ወደ ጥርስን መሆኑ አትሊስት በክልል ደረጃ የሚፈልጉትን ውሳኔ ለመስጠት የሚያግዛቸው ነገር የሚደገፍ ነው። እን አሁን የጠቅላይ ሚኒስትር መለስን የጠቅላይ ሚኒስትርነትና ደግሞ የህዋትን ሊቀውን አብረው አምጥተዋል። በምሳሌነት ይህ አካሄድ ትክክል ነው ወይ? አንዳንድ ሰዎች እንደውም ለስልጣን ብልግና በር ከፋች ነው እንዲ አይነቱ ነገር የሚሉ ሰዎች አሉ። በትክክል ላይ ለስልጣን ብልግና በር የሚከፍት ነው። ግን ኢትዮጵያ ውስጥ ያለው ስርዓት አሁን የዴሞክራሲ ስርዓት ሳይሆን የኦቶሪቴሪያን ስለሆነ በዛ አይን ካየን የኦፒዲዮ ሊቀመንበርነት በሳቸው ቁጥጥር ስር መሆኑ አትሊስት ከኢህአዴግ ባለ ህንጻናት የምሰጣቸው ትእዛዝ ውጪ ሌላ ቦስ በሳቸው ላይ እንደሌለ ያንን ነው የሚያሳየው እንጂ ሌላ አለቃ እንደሌለ ያ የምትፈለግ ነገር አይደለም። ግን በዛ ስርዓት ውስጥ እነሱ ከመፈለጉት ነገር ውስጥ ያው አንዱ ነው። በኦፒዲዮ ውስጥ ዶክተር ኢብራሂም አልፎ አልፎ የምንሰማው ነው፣ መከፋፈል፣ የሀሳብ መለያየት አለ ይባላል። የሀሳብ መለያየት ጤናማ ሊሆን ይችላል። በሀሳብ መለየት፣ ግን የመከፋፈል ነገር ደግሞ ጤናማነቱ ያጠራጥረኛል። ይሄ ሁኔታ በእርግጥ ኦፒዲዮ ውስጥ መኖሩን እርሶ ካወቁ እና ከሰሙ አሁን የአቶ ሙክታር እዚህ ቦታ ላይ መምጣት እንዴት ያወጣል? ሹመቱን አሁን በኦፒዲዮ ውስጥ ያለው መከፋፈል በዓላማ ላይ የተሻለ ስርዓትን በማምጣት ላይ ሳይሆን የስልጣን ሽኩቻ ላይ የተመሰረተ ልዩነት ነው እንጂ ምንም በዓላማ ላይ የተመሰረተ አይደለም። አንዳንድ ጊዜ በአብሮ አደግነት ወይም ከአንድ አካባቢ የተሻለ ራዕይ እንዲኖራቸው ስለማልፈለግ ሰጣቸው ሚና ላይ የምጣሉት እንጂ ለክልል ህዝብ ለምመሮትን ህዝብ የተሻለ ነገር እንዴት እናመጣለን ብሎ በዓላማ ስላልሆነ በተለይ ከዚህ በፊት በአቶ አባዱላም በጁነድም ከዛ በኋላ በአለማ የውም ጊዜ እኔ እስከማውቀው ድረስ በኦሮሚያ ውስጥ በህዝብ መሀል ሳይሆን በኦፒዲዮ ውስጥ ያለው ነገር በኦሮሞ ህዝብ ውስጥ ያለውን ነገር ስለማያንጸባርቅ የግድ ስለማያንጸባርቅ ኦፒዲዮ ውስጥ ግን ያለው የተፈቀደላቸው ሚና ሲደራጁና የተሻለ ሰው ወደ ስልጣን ሲመጣ የነሱን አቅም ለማዳከም ሌላ መንገድ ስለሌለ መንግስት ወይም የአዲስ ገለት ከምጠቀምባቸው ቴክኒኮች ውስጥ አንዱ በክልል እንድጣል የአንዱን ጎራ ሌላኛው በኮራፕሽን በሌላ ነገር ግን የውስጥ ዋናው የዚህ የስልጣን ሽኩቻው እንትን ከላይ የተሰጣቸው አሳይመንት ሆኖ በፓርቲው ካድሬዎች ውስጥ አሁን በጣም ያደገው ባህል ምንድን ነው? በትውልድ አካባቢ ላይ ያሉትን ሽማምንቶች ሎያል ሆኖ ለመታየት ታማኝ መሆን ያደሩ ወይንም የሚያግዙ መስሎ በመታየት ሰርቫይቫላቸው በዛ ላይ የተመሰረተ ስለሆነ፣ ሙክታር ግን እስከማቆ ድረስ በዚህ አሁን ባለው ክፍፍል ውስጥ ከትልልቆቹ ጎራ ውስጥ የተመደበ አይደለም እና ያ ባህል ትንሽ ሊለወጥ ይችላል የሚል እንትን አለኝ። ዶክተር ኢብራሂም በመጨረሻ በቅርቡ ከዚህ ዓለም በሙት የተለዩት አቶ አለማየሁ አቶ ምሳ ቢያንስ ቢያንስ በሙስና ወይም በስልጣን ብልግና ተጠረጠሩም እንደውም የሚወራላቸው መልካም ገጽታቸው ነው ትክክለኛና ለፍትህ የቆሙ መሆናቸውን ቀደም ሲል አቶ ሙክታርንም እርስዎ አወድሰዋቸዋል በትምህርታቸው ቢሆን በንጽህናም በኩል እስካሁን የተጠረጠሩ እንዳልሆኑ ምናልባት አሁን የአቶ አለማየሁ አቶምሳን ቦታ ሲይዙ ሙስናን በመዋጋት ስልጣን ብልግናን በመዋጋት በመሳሰለው ያንን ቦታ ይመጥናሉ ይላሉ በዚህ ጥያቄያችን ወይም ውይይታችን ብናበቃ አቶ ሙክተር ከአለማየሁ ቶምሳ የተሻለ ነገር ይዘው የሚመጡት ነገር ቢኖር የተሻለ ልምድ አላቸው። በእኔ እምነት የቢሮክራሲውን እንደገና የመምራት በእውቀትም ደረጃ ካየን የተሻለ ሰው ነው ብዬ ነው የማምነው፣ እና ግን የእሳቸውን ወይንም የአንድ ግለሰብ ችሎታ ብቻ ለውጥ ለማምጣት በቂ አይደለም፣ እና ያለውንም ኮራፕሽን ያለውን ስራ የመስራት አቅም ቢልድ ማድረግ ያንን ካፓሲቲ ሰው ከሌለ የኦሮሚያ ክልል በጣም ትልቅ ክልል ነው እንደምታውቀው። በመንግስት ውስጥ ያለውን የስራ ብልሹነትና አሁን ያሉትንም ብዙ ፕሮጀክቶች በተሻለ መንገድ ለመከወን የተሻለ ሰው ማምጣት ግድ ይኖርባቸዋል። ያንን ካላደረጉ ግን የአንድ ግለሰብ ችሎታ ብቻ የሚመጣ ጥያለ አቶ አቶምሳ ኮራፕሽንን የማይደግፉ ሰው ስለሆኑ ከእሳቸው ስር ያሉትም በእሳቸው ፍቃድ ለመዝረፍ አይችሉም። ከእሳቸው በስተጀርባ ከሚያደርጉት ውጭ ቆራርሽን አልነበረም። መልካም ዶክተር ኢብራሂም ኤሌሞ፣ በዩናይትድ ስቴትስ የኦሮሚያ ጥናት ማህበር ፕሬዚዳንት፣ እግዚአብሔር ይስጥልኝ ስለ ጊዜው አመሰግናለሁ። እኔም ለሰጣችሁኝ እጅግ እርግን ማመሰግነው እኔም አዲሱንና ዶክተር ኢብራሂምን አመሰግናለሁ። ወደ ተከታዩ መልእክት እናልፋለን። አሁን አዲስ አበባ ላይ ከምሽቱ አንድ ሰዓት ከ22 ደቂቃ ሆኗል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የካቲት 29 ወይም በአውሮፓውያኑ አቆጣጠር ማርች 8 ማርች ኤይት ብዙ ሀገሮች ለሴቶችና ለስኬቶቻቸው ያላቸውን ክብር በሚገልጽ ሁኔታ ዓለም አቀፉን የሴቶች ቀን አክብረው መዋላቸውን በመግቢያው ላይ ያስታወሰው የዛሬው ርዕሰ አንቀጽ ዩናይትድ ስቴትስን ጨምሮ አንዳንድ ሀገሮች ደግሞ የሴቶችን ታሪክ ለመዘከር ወሩን ሙሉ ለዚሁ ጉዳይ መሰየማቸውን ይናገራል። በእነዚህ አጋጣሚዎችና አከባበሮች ላይ የሴቶችን የውሳኔ ሰጭነት አቅም ማጠናከርና በመላው ዓለም በሴቶች እኩልነት መረጋገጥ ላይ የተጨበጡ ስኬቶች ጠቃሚነትን እናጎላለን ይላል ርዕሰ አንቀጹ። ደግሞም በተጨማሪ እየቀሩን ያሉ ብዙ ፈተናዎችንም ለማስተዋል ጊዜ የምንወስድበት ጊዜም መሆኑን ያስገነዝባል ርዕሰ አንቀጹ። በዝርዝር መልእክቱ ላይ እንዲህ ይላል ሴቶች ቤተሰቦቻቸውን ከፍ አድርገው ለመያዝ የማኅበረሰቦቻቸው አብሮነት የጠነከረ እንዲሆንና እንዲበለጽጉም ለማስቻል በማጀትም ባደባባይም በየዕለቱ እየሰሩ በሁሉም ቦታ የጀርባ አጥንት እንደሆኑ ነው። እንዲያም ሆኖ ታዲያ ብዙ የሴቶች ጥረቶች ከመደበኛው ምጣኔ ሀብት ውጪ ናቸው። ሴት ሥራ ፈጣሪዎች ወደ ሰፋው የሥራ ገበያ እንዲገቡ ሲበረታቱ ግን፣ ለቤተሰቦቻቸው ብቻ ሳይሆን ለመላ ማኅበረሰቦቻቸውና ለሀገሮቻቸው ሁሉ ጠቃሚ ግብአቶችን እንደሚሰጡ በተጨባጭ አረጋግጠዋል። ለግጭቶች መፍትሄ ማፈላለግን ጨምሮ ሴቶች በማኅበረሰባዊ ውሳኔ ሰጭነት ሂደቶች ውስጥም ሲሳተፉ እንዲህ ዓይነት አስተዋጽኦቸው የጎላ ሆኖ እንደሚታይ ርዕሰ አንቀጹ ይናገራል። እንዲያም ሆኖ ይላል ርዕሰ አንቀጹ፣ ብዙ ጊዜ ሴቶች ውክልናቸው ያነሰ ብቻ ሳይሆን በብዙ በግጭቶች ውስጥ ባለፉ ማኅበረሰቦች መልሶ ግንባታ ውስጥ እንዳይሳተፉም ይደረጋሉ። የሴቶችን እሴት ከፍ የሚያደርጉ በውሳኔ ሰጪ ቦታዎች ላይም በምልዓት እንዲሳተፉ ኃይል የሚሰጧቸው ሀገሮች ይበልጥ የተረጋጉ ባለጠጎችና፣ ጸጥታቸውም የተሻለ መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከዓለም አቀፉ የሴቶች ቀን ጋር ተያይዞ በቅርቡ ባወጡት ጽሑፋቸው ጠቁመዋል። ሴቶች ከድርድሮች ውጪ ከሆኑ እርሱን ተከትሎ የሚመጣው ሰላምም የለበጣና ጽናት የሌለው ነው። መተማመን ይሸረሸራል ሰብአዊ መብቶችና ተጠያቂነትም ብዙ ጊዜ ችላ ይባላሉ ብለዋል ሚስተር ኬሪ። የውጭ ጉዳይ ሚኒስትሩ አክለውም ሴቶችን በሰላም ግንባታና ግጭትን በማስወገድ ጥረቶች ላይ ማሳተፍ እንደዚያ አይነቱን አካሄድና ልማድም ያስወግደዋል ሲሉ ጽፈዋል። ርዕሰ አንቀጹ መልእክቱን የሚደመድመውም በውጭ ጉዳይ ሚኒስትር ጆን ኬሪ ጥሪ ነው። ሰላም የግጭቶች አለመኖር አይደለም። ሰላም ማለት እያንዳንዱ የሕብረተሰቡ አባል መረጋጋትን ለማበረታታትና ለብልጽግና ሲሠራ ማለት ነው። እያንዳንዱ ዜጋው ለወደፊት ዕጣ ፈንታው የየድርሻውን እንዲያዋጣ የሚያስችለው ኃይል እንዲኖረው ያልተደረገበት አገር ከቶውንም ባለድል ሊሆን አይችልም። ደግሞም ሴቶች ማዕከላዊውን ቦታ ያልያዙበት ሰላም ከቶውንም ጠንካራና ዘላቂ ሊሆን አይችልም። እናም ዛሬ በዚህ የሴቶች ታሪክ ወር ሴቶች በመላ ዓለም የተጓዙባቸውን ርቀቶች እናክብር። ከዚያ በላይ ግን ለጉዟቸው የወደፊት ርቀቶች መስመር ራሳችንን እናስገዛ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች፣ አሁን ከምሽቱ አንድ ሰዓት ከ26 ደቂቃ ሆኗል። አዲስ አበባ ላይ አንዳንድ አጠራ ጠር ያሉ መረጃዎችን ላካፍላችሁ ከምንዛሬ ሊጀምር አንድ የዩናይትድ ስቴትስ ዶላር 19 ብር ከ16 ሳንቲም ተመንዝሯል። አንድ ዩሮ 26 ብር ከ35 ሳንቲም፣ አንድ የእንግሊዝ ፓውንድ 31 ብር ከ86 ሳንቲም፣ አንድ የቻይና ዩዋን ሬሚምቢ 3 ብር ከ11 ሳንቲም ተመንዝሯል። ዛሬ ከኢትዮጵያ ሚቴዎሮሎጂ ኤጀንሲ ዌብሳይት ኢትዮሜት ዳት ጂኦቪ ዳት ኢቲ ዌብሳይት አሁን እያየሁት ባለሁት መረጃ መሰረት አሶሳ ባህር ዳር፣ ጎንደር ነገ ፀሐያማ ይሆናሉ። አዳማ፣ ጋምቤላ፣ ጎዴ፣ ላሊበላ ከፊል ደመናማ ይሆናሉ። ቀሪ የሀገሪቱ ክፍሎች ከፊል ዝናባማ አማ እንደሚሆኑ ነው የኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ የሚጠቁመው። አዲስ አበባ ዝናባማ ትሆናለች ተብሏል። ነገ ከፍተኛ ሙቀቷ 24 ዝቅተኛው 13 ዲግሪ ሴልሺየስ ይሆናል። በኢትዮጵያ ዝቅተኛ ሙቀት ያላቸው የባህር ዳሩ ዝቅተኛ ሰባትና የባሌሮቤው ዝቅተኛ ዘጠኝ እንደዚሁም ከፍተኛ ሙቀት ደግሞ የጋምቤላና የጎዴ ከፍተኛ ሙቀት 38 ዲግሪ ሴልሽስ እና እንዲሁም የሰመራው ተፎካካሪው 37 ዲግሪ ሴልሽስ ይሆናል። ከፍተኛ ሙቀታቸው ነው ዛሬ። ለመሆኑ በታሪክ ውስጥ ምን ይመስላል? አንድ እውነታ አንድ የታሪክ ሀቅ ላካፍላችሁ። ልክ የዛሬ 23 ዓመት በ1991 ዓመተ ምህረት በዛሬዋ ዕለት መጋቢት 22 ቀን ማለት ነው የሰሜን አትላንቲኩ የጦር ትብብር ድርጅት የኔቶ ተቀናቃኝ የሆነው የዋርሶው የጦር ትብብር ድርጅት በ31 ዓመት ዕድሜው ልክ ዛሬ ከሰመ። ክቡራትና ክቡራን አድማጮች ዝግጅታችን ለዛሬ ወደ መጠናቀቁ ነው። ከስቱዲዮ ፕሮግራሙን ይመራልን ኃይሉ ታምራት፣ የቴክኒክ መሐንዲሱ ፒድ ሃድሊ ከምሽቱ 3 ሰዓት በ25 እና 31 ሜትር ባንድ መደበኛ ስርጭታችን፣ እንዲሁም በናይል ሳት እስከምንገናኝ በዚሁ እንሰናበታችኋለን። በኢንተርኔት www ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ዌብሳይታችን ላይ ታገኙናላችሁ። እንዲሁም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦ ቢአይ ብላችሁ ብትገቡ ልታነቡ፣ ልታዳምጡን አስተያየታችሁንም ልትሰጡን ትችላላችሁ። አስተናግዳችሁ የቆየሁት ሰሎሞን አባተ ከጎሳዬ ተስፋዬ አራዳ ጋር ተዋቸዋለሁ። መልካም ቆይታ።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 i know.